ሰላም፣ ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ከሳምንታዊው የጋቢና ቪ መሰናዶ ጋር ኤደን ገርሞ ነኝ። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ የያዝነውን መሰናዶ ላስተዋውቃችሁ። ኢትዮጵያውያን ወጣቶች ለሰላም እንዲሁም ደግሞ ለፖለቲካዊ ተሳትፎ ጥሪ አድርገዋል። በምሽቱ ይሄንን የምንቃኝ ይሆናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን።

ወደ መሰናዷችን ከማለፌ በፊት አብረናችሁ እናመሻውን ባለሙያዎች ላስተዋውቃችሁ ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን አብረውኛሉ። የዛሬ እንግዲህ መግቢያችን ላይ እንዳስተዋወቅ ነው ርዕሰ ጉዳያችን

ወጣቶች ለሰላም ጥሪ አደረጉ የሚል ነው። መንግስት በልዩ ልዩ የኢትዮጵያ አካባቢዎች የሚታዩትን አለመረጋጋቶች በሰላማዊ መንገድ እንዲፈታ ወጣቶች ጥሪ አቅርበዋል። በትላንትና እለት በአዲስ አበባ በተካሄደ ሀገር አቀፍ የወጣቶች መድረክ ላይ የተሳተፉ ወጣቶች ለአሜሪካ ድምጽ በሰጡት ቃለ መጠየቅ በሀገሪቱ የሚታዩት ግጭቶችና አለመረጋጋቶች ወጣቶች በነጻነት እንዳይሰሩ እያደረጉ እንደሆነ ተናግረዋል።

ወጣቶቹ መንግስት ለእነዚህ ችግሮች መፍትሄ እንዲሰጥና የወጣቶችን ኢኮኖሚያዊ ተጠቃሚነት እንዲያረጋግጥም ነው የጠየቁት። ዘገባው የገብረ ሚካኤል ገብረ መድህን ነው። ወደዛ ነው የምናልፈው። በሴቶችና ማህበራዊ ጉዳይ ሚኒስቴር በአዲስ አበባ የተዘጋጀው ሀገር አቀፍ የወጣቶች የሰላምና ደህንነት የውይይት መድረክ ከተለያዩ ክልሎች የተውጣጡ ወጣቶች የተሳተፉበት ሲሆን ወጣቶች በሰላም ግንባታ ዙሪያ ስላላቸው ሚና የሚወያይ ነበር።

በዚሁ የውይይት መድረክ ላይ የተሳተፉት ወጣቶች ለአሜሪካ ድምፅ በሰጡት ቃለ መጠይቅ በአሁኑ ጊዜ ወጣቱ በልዩ ልዩ ችግሮች እየተፈተነ መሆኑን ገልጸዋል። አስተያየት ከሰጡን ተሳታፊዎች አንዱ አብዱሰላም ጣሃ በተለያዩ አካባቢዎች እየታየ ያለው የሰላም እጦት ወጣቱ ላይ ተጽዕኖ አሳድሯል ይላል። የሰላም እጦት ወጣቱን በተለያየ መንገድ ይጎዳል ተብሎ ይታሰባል። አንደኛ ኢኮኖሚካሊ ይጎዳል።

ሳይኮሎጂካሊ ይጎደዋል ኢኮኖሚካሊ ስንል ወጣት ትኩስ ኃይል እንደመሆኑ መጠን ተንቀሳቅሶ የራሱን ቀጣይ የኢኮኖሚ ኢምፓየር ለመገንባት ይፈልጋል። በዚህ ሂደት ውስጥ ደግሞ ሰላም ትልቅ አስተዋጽኦ አለው። አሁን እንደምናየው ሀገራችን ኢትዮጵያ

በተለያየ ቦታ ላይ የተለያዩ ግጭቶች እንዳሉ ይታወቃል። እና አገራችን ኢትዮጵያ ከጥይት ድምጽ የራቀች ሀገር መሆን ብትችል ወጣቱ ፖቴንሻሉን አውጥቶ በተሻለ መልኩ ሀገሩን የሚጠቅም እንዲሁም ደግሞ እሱንም የሚጠቅም ስራዎችን መስራት ይችላል ብዬ አስባለሁ። እና የጦርነቱ የተለያዩ ቦታ ላይ ያሉ ግጭቶች፣ ሰላም ማጣታችን ወጣቱን በደንብ እንዳይንቀሳቀስ፣ አቅሙ እንዳይጠቀም ትልቅ ጉዳት ጎርቶታል።

ለአሜሪካ ድምፅ አስተያየት የሰጠው በረከት መለሰም የወጣቶችን ኢኮኖሚያዊ ተጠቃሚነት ከማረጋገጥ አኳያ ጉድለት እንዳለ ገልጾ ይህ በራሱ ሌሎች ችግሮችን እያስከተለ መሆኑን ያምናል። የሰላምና ጸጥታ ጉዳዮች ያው ብዙ ጊዜ ወጣቱ የሚፈልገውን ሀሳብ አፕላይ እንዳያደርገው እና እንዳይተገብረው የሚያደርጉ ብዙ ችግሮች ሆኖ የሆኑበትና ተግዳሮት እየሆኑበት ያሉ ችግሮች ናቸው። በዋነኝነት የኢኮኖሚካል ተጠቃሚነቱም እንደዚሁ ወጣቱ ላይ

በስፋት ያልተሰራበት እንዲሁም ደግሞ አሁን ላይም ያው እየተሰሩ ያሉ ስራዎች ቢኖሩም እንደዚሁ ደግሞ እጥረቶች ስላሉ እነዛ ነገሮች ወጣቱ ላይ እንዳለው ለሰላም መረጋጋት ችግር የሚሆንበት ሁኔታዎችን ፈጥሯል፣ ማለት ነው እንደኔ እይታና በዋነኝነት የተጠቃሚነት ችግሮች በወጣቱ ላይ ያሉና እነዚያ ችግሮች ደግሞ የሰላምና የመረጋጋት ችግሮችን እንደዚሁ እያስከተሉ ነው ብዬ ነው የማምነው።

የወጣቱ ማደግና መለወጥ ለሀገራዊ መሻሻል አስተዋጽኦ ያደርጋል የምትለው ሀዊ ፈቃዱ በበኩሏ ይህ የህብረተሰብ ክፍል ልዩ ልዩ ጥያቄዎች አሉት፣ መንግስት እነዚህን ጥያቄዎች ሊመልስ ይገባል ትላለች። በአሁኑ ሰዓት ላይ ስራ አጥ ይበዛል ወጣቱ ላይ። ወጣቱ ለምን ይሄ ሆነ፣ ለምን ይሄ እንደዚህ ሆነ የሚለውን ነገር ጥያቄ ይፈጠራል። ስለዚህ ለምን ይሄ ጥያቄ መልስ አያገኝም? ራሳችንን ከለወጥን በኋላ ቤተሰብ፣ ከቤተሰብ በኋላ ሀገር፣ ሀገር ትለወጣለች።

የሚመለከታቸው አካል በዚህ አጋጣሚ የሚሰሙ የሚያዳምጡም ከሆነ ወጣቱ ላይ መስራት እንዳለባቸው አሁን ትምህርት ቤት አካባቢ የተለያዩ ነገሮችን እንዲፈጥሩ ተማሪዎችን እድል ቢያመቻቹ እላለሁ። ልማት ተክላይ ከትግራይ ክልል መምጣቱን ተናግሮ እዚያ ያለው ወጣት የተለያዩ ችግሮችን እየተጋፈጠ መሆኑን ገልጿል።

በሺዎች የሚቆጠሩ ወጣቶች ክልሉን ለቀው ወደ ተለያዩ አካባቢዎች እየተሰደዱ መሆናቸውን ገልጾ ለስደት እየዳረጋቸው ያለው ምክንያት ምን እንደሆነም እንዲህ ያብራራል። ሰላም ስለማይሰማው ፣ ጸጥታ ስለማይሰማው ነገር ምን እንደሚፈጠር እርግጠኛ ስላልሆነ በእነዚህ ነገሮች እየተሰደደ ይሄዳል ማለት ነው። እየወጣ ይሄዳል ወዴት ነው የሚወጣው? እግር ወደ መራበት ነው የሚወጣው። በጣም እዚህ ጋር ቻሌንጅ የሚያደርገው አደገኛ የሚያደርገው ስደት የራስ የሆነ አይነቶች አሉ የስደት አይነቶች

አንደኛው አሁን ሌጋል የሆነ ህጋዊ የሆነ ስደት አለ። ህጋዊ የሆነ ስደት ተፈራረመ ጉዞውም ሴኪሪ የሆነ ሴፍ የሆነ ጉዞም ያለበት ሆኖ የሚሄድበትም አላማ የተነጸረ ነው፣ የታወቀ ነው ማለት ነው። አንድ ሁለት ሶስት እንደዚህ ማድረግ ነው የሚሄደው፣ ወይ ለመማር ነው የሚሄደው፣ ወይ የሆነ ስራ ለመስራት ነው እንደዛ ሰርቶም ወደ መራው ነው የሚሄደው ማለት ነው። ይህንን አደገኛ ያደርገዋል። በክልሉ የሚታየው የድህረ ጦርነት ቀውስ እንዲፈታ በቅድሚያ የሰላሙ ሁኔታ መረጋገጥ እንዳለበትም ያብራራል። በተለይ በሰላሙ

በጸጥታው በትምህርት በጤና በኑሮ እና በስደትም በተመለከተ ዙሪያ ላይ ወጣቱ በጣም እየተጎዳ ነው የሚገኘው ሰ የሰላም ጉዳይ በጣም ለእኛ ሆት ኢሹ ነው። ዋናው አጀንዳችን ሰላም ነው። ሰላም እና ወጣቶች የሚለውን ነገር ዋናው አጀንዳችን ነው። ይህንን ማለት ምን ማለት ነው? አሁን በዓለም ውስጥ ያለው በጣም የሚበጠብጠው ለወጣቱ የስራ እድል ፈጠራ የሚለውን ነገር ነው።

እኛ ግን የስራ እድል ፈጠራ የሚለው ነጥብ በሁለተኛ ደረጃ ነው የምናስቀምጠው እንደውም በሶስተኛ ደረጃ ነው የምናስቀምጠው። ከዛ በፊት ምን ምን አለ? አንደኛው ሰላም አለ። ሁለተኛው ደግሞ በጦርነቱ ምክንያት ስነ ልቦናውን የተጎዳ ወጣት አለን ማለት ነው። ለምሳሌ በጦርነቱ ምክንያት ስነ ልቦናው የተጎዳ ወጣት አምስት ሚሊዮን ብትሰጠው እንዴት እንደሚወጣና ከዚህ ሀገር እንዴት እንደሚሰደድ ነው እንጂ የሚያስበው እንዴት አድርጎ ሀገሩ ላይ እንደሚሰራ አይደለም የሚያስበው። የሰላም እጦት ሌሎች ተያያዥ ጉዳቶችን እያስከተለ እንደሆነ የሚናገረው አብዱ ሰላም ጣሃ ደግሞ

ሰላምን ለማረጋገጥ ከመንግስት በኩል ቁርጠኝነት ይፈለጋል ባይ ነው። ለመንግስትም የተረጋጋች ሀገርን መምራት ለመንግስት ትልቅ አስተዋጽኦ ይኖረዋል። ሀሳቡን ወደ መሬት ለማውረድ ሰላም አስፈላጊ ነው እና ቁርጠኝነቱ በጣም አስፈላጊ ነው። የተለያዩ የፖለቲካ ተቃዋሚዎች ይኖራሉ። ታጥቆ እየተንቀሳቀሱ ያሉ እንዲሁም ደግሞ በፓርቲ ደረጃ ተዋቅረው

ዋና ከተማችን መዲናችን ላይ ሆነው እየታገዱ ያሉ የፖለቲካ ፓርቲዎች የተለያዩ ሀሳቦች ሊኖሯቸው ስለሚችል እነሱን ቀረብ ብሎ ከእነሱ ጋር በመወያየት የአገሪቷን ቀጣይ የኢኮኖሚና የሰላም ሁኔታ አብሮ ሮድማፕ ማዘጋጀት መቻል ይችላል እና

ይህንን በደንብ ማየት መቻል አለበት። አካታች የሆነ ፖለቲካ የሁሉንም ስሜት የምታዳምጥ ኢትዮጵያ ብትፈጠር ዘላቂ የሆነ ሶስተናብል የሆነ ሴኩሪቲ ይኖረናል ብዬ አስባለሁ እና አካታችነት አሁንም ላይ መታየት መቻል አለበት። ስራ አጥነት በሁሉም አካባቢዎች ያሉ ወጣቶች አንገብጋቢ ችግር መሆኑን የገለጸው አሸናፊ አማረ በመንግስት በኩል በአግባቡ እንዲታይና መፍትሄም እንዲሰጠው ጠይቋል። ስራ ለማግኘት ራሱ በጣም በቃ የሚከብድበት ሰት ሁሉ ነገር የተዘጋጋበት ሰት ነው።

ይሄ ነገር አሁን መንግስት በደንብ ሊሰራበት ይገባል ብዬ ነው ማስበውነ ስፔሻሊ አሁን ማክሮ ማክሮ ኢኮኖሚክስ ላይ የመጣው ኢኮኖሚ ማሻሻያ ትልቅ አሁንም መታየት ያለበት ጉዳይ ነው ብዬ ነው ማስበው ማለት ነው። ምክንያቱም ኑሮ በጣም እየናረ ነው እንጂ ምንም እንትን እያለ አይደለም እየመጣ ያለ። በየአካባቢው ያሉት ወጣቶች በስራ አጥነት የተነሳ ለተለያዩ ችግሮች እየተጋለጡ መሆናቸውን የተናገረችው ደግሞ አፎሚያ ተረፈ ነች። በጣም አሁን ሰፈር ውስጥ ቁጭ ብለው በሱስ የተጠቁ ምናምን ነው ያሉት

ስለዚህ እነሱን አነቃቅቶ ሞቲቬት አድርጎ ከሱ አስወጥቶ እየራሳቸው የሆነ አላማቸው እንዲያሳኩ መንግስት የራሱ የሆነ ለእነሱ የሚያስፈልገውን ነገር ቢሰጣቸው እነዚህ ምንም ጸጥታም ምናምን ግጭት ምናምን አይኖርም። በረከት መለሰ በበኩሉ የወጣቱ ችግሮች እንዲፈቱ ሀሳቦቹን የሚያሰማባቸው መድረኮች ያስፈልጉታል ይላል። ወጣቱ ሀሳብ ሼር የሚያደርግበት አይዲያ ቀርጾ

ፕሮግራም አድርጎ የሚወያይባቸው መድረኮች ቢዘጋጁ ሰላምና ጸጥታው የተረጋጋ ሁኔታዎች መፍጠር የሚያስችለን ሁኔታ ይኖራል ማለት ነው እና በስፋት ወጣቱ ተሳታፊ የሆነባቸው እንደዚህ አይነት መድረኮች ያስፈልጋሉ ብዬ ነው የማምነው። በመድረኩ ላይ የተገኙ ከፍተኛ የመንግስት የስራ ኃላፊዎች መንግስት የወጣቶችን ጥያቄ ለመመለስ ልዩ ልዩ ጥረቶችን እያደረገ መሆኑን ገልጸው፣ ወጣቶቹ እየተፈጠሩ ያሉ እድሎችን እንዲጠቀሙና ለሰላም ዘብ እንዲቆሙ ጠይቀዋል። ለአሜሪካ ድምፅ

ገብረ ሚካኤል ገብረ መድህን አዲስ አበባ ጋቢና ቪኦኤ። ከጥር 24 2015 ዓ ም ጀምሮ በሌላ አማራጭ ይከሰታል ባህዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል።

የወጣቶችን ሐሳብ ሕልምና ስጋት ካለገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘውትር ከምሽቱ ሁለት ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ በአህዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።

አብራችንሁ ስለሆናችሁ እናመሰግናለን። የዛሬው ርዕሰ ጉዳያችን ሰላምና ወጣቶችን የሚመለከት ነው። ኢትዮጵያ ውስጥ ላለፉት አምስት ዓመታት በተለያዩ አካባቢዎች የተነሱ ግጭቶች ለብዙ ሞት፣ መፈናቀልና ስደት ምክንያት ሆነዋል። ያስከተሉት ማህበራዊ ችግርም በወጣቶች የትምህርት፣ የስራና የፈጠራ አቅም ላይ ተግዳሮት አስከትሏል።

ለመሆኑ ሰላም ማጣት በሕይወታችሁ ወይም ደግሞ በኑሯችሁ ላይ ምንን ከሰተ? በምትኖሩበት አካባቢ ሰላም ለማምጣት የወጣቶች ተሳትፎ ምን ይመስላል? ምንስ ቢደረግ ይበጃል? ሲል መስፍን አድራጌ ጠይቆ ተከታዩን አድርሶናል። ወደዛ ነው የምናልፈው።

አሁን እኔ ከዚህ በፊት ስሰራ የነበረው የሹፍርና ስራ ነው። ስሰራ በነበረበት ጊዜ ስሰራ በነበረበት ጊዜ ያው ሰላም ነበር፣ ጦርነት ምን ምንም አልነበረም። አሁን ላይ ግን ጦርነት ስላለ ይህን ስራ ለማቆም ተገድጃለሁ። ይህንን ስራ እንዳቆም ያደረገኝ አንደኛው ነገር የአገር ጦርነቱ ነው፣ ረብሻው ማለት ነው። አሁን ደሴ በእርግጥ ያለንበት ነባራዊ ሁኔታ ሰላማዊ የሚባል ደረጃ ነው። ምንም አይነት ጦርነት እንትን ብለን አናውቅም። ግን በዙሪያው ቢያንስ ቢያንስ ሀያ ሰላሳ ኪሎ ሜትር ርቀን ጦርነቶች አሉ። እኔ ደግሞ የምሰራው ስራ ከደሴ የሚያስወጣት ስራ ነው

ሹፍርና ነው ይህንን በማደርግበት ሰዓት በጣም ብዙ ጓደኞች ተገለዋል ሙተዋል ምናምን ይሄ ነገር እያለ ይሄን ነገር ደፍሬ መስራት የማልችልበት ሁኔታ ውስጥ ነው ያለሁት ይህን ደግሞ በመሆኑ ስራ ፈትቼ ቁጭ ብያለሁ እንግዲህ ስለ ሰላም ስናወራ የሰላም እጦት እንደ ወጣት ወጥተን ገብተን የተለያዩ ስራዎችን በመስራት ራሳችንን የምንለውጥበት ሁኔታ ባለበት ልኬት አሁን ላይ ባለው የሰላም እጦት ምክንያት ግን ከዚሁ ከከተማችን እንዳንንቀሳቀስና ና አብዛኛው ወጣት

መንቀሳቀሻ ና ማረፊያ አጥቶ ሱስ ላይ እንዲወድቁ የሆነበት ሁኔታ ነው ያለው። ና ሰላም ከሌለ የትም ልንንቀሳቀስ የምንችልበት ሁኔታ የለም። እንደሚታወቀው ደሴ ከተማ ደግሞ ነባርና በጣም የቆየሽ ከተማ ከመሆኑ አንጻር በአቅራቢያዋ ያሉ የገጠር አካባቢዎችም የገጠር ከተማዎችን ጨምሮ የማህበረሰብ ፍልሰት ስለሚኖር ደሴ ከተማ ላይ ያለው የስራ እንቅስቃሴዎችም

ከሰው ብዛት አንጻር ማች ማድረግ ስላልቻለ ወጣቱ ያው ስራ አጦኖ ቦዝኖ ይበልጥ ራሱን ጥሎ እንዲቀመጥ የሆነበት ሁኔታ ነው ያለው። እኔም እንደ ወጣትነቴ ደሴ ከተማ ላይ ወይም ደሴ አካባቢ ላይ ተወላጅ እንደመሆኔ በዚህ ሰዓት በርካታ ስራዎችን በመስራት ቤተሰብ ማስተዳደር ያለብኝ ነገር መሆን እንዳለበት ብናምንም ካለው የሰላም እጦት ምክንያት ግን ወደ ተለያዩ አካባቢዎች ተንቀሳቅሰን እንዳንሰራ

የሆነበት ሁኔታ ነው ያለው። ያው ጦርነቱ እንደሚታወቀው አመታቶችን እያስቆጠረ ስለሆነ እንደ ልባችን ከአንዱ ቦታ ወደ አንዱ ቦታ ለመንቀሳቀስ የህይወት ዋስትና የምንከፍልበት ዋጋ የምንከፍልበት ሂደት ስላለ አሁን ላይ ያው አብዛኞቻችን ከስራ ተፈናቅለንም፣ እኔንም ጭምር ማለት ነው ከነበርኩበት የስራ ገበታ ላይ ተነስቼ አሁን ላይ ደግሞ በምንም አይነት ስራ ላይ የማልተዳደርና ቤተሰቦቼ

ሻ የተቀመጥኩበት ሁኔታ አለ ማለት ነው። ይሄ ጦርነት የተነሳው ካለምንም ምክንያት አይደለም፣ የሆነ ምክንያት አለው። ይህን ምክንያት ደግሞ ሁሉም ሰው ተባብሮ የፖለቲካ አካሉ ከፊት ቀድሞ መፍትሄ ማበጀት ያለበት እሱ ነው ብዬ ነው እኔ የማምነው። ይህንን ነገር ደግሞ ለመፍታት የኛም ኃላፊነት ሊኖር ይችላል። ግን የኛ ኃላፊነት ተከታይ ነው እንጂ ሊሆን የሚችለው ከፊት ቀዳሚ ሊሆን አይችልም። በሁለቱም ወገን ያለው ሳይድ የእኛን እንትን የሚለን ነገር ስለሌለ ማለት ነው። ዋናው ትልቁ ነገር ምንድነው መሆን ያለበት የፖለቲካ ሰዎቹ ከፊት ሆነው እኛን አስከት

አስከተለው ወጣቱን አስከትለው ፖለቲካዊ መፍትሄ እንዲያመጡ ማድረግ ይህ ወጣት

ሚጠብቀው ከፖለቲካ አመራሩ የፖለቲካ አመራሩ ሰላም ፈላጊ ሆኖ በንግግር ቢፈታው ባይነኝ። እኔ የራሴ የሆነ አስተያየት እኔ ፖለቲካ እውቀቱ የለኝም፣ በእርግጥ ግን አሁን ይህን ነገር ሊፈቱ የሚችሉ ነገሮች ከፖለቲካ አመራሮቹ ቢመጣ፣ የፖለቲካ አመራሮቹ ደግሞ ቁርጠኛ ሆነው ይህንን ነገር መስራት በትክክል ማለት ነው መሬት ላይ የወረደ ነገር ቢያደርጉ ከወሬ ያለፈው ማለት ነው ይህን ነገር ማድረግ ቢችሉ ጥሩ ነው ባይነኝ። እነሱ ያው እኛንም ማሳተፍ ቢችሉ በትክክል መድረኩን ፈጥረውልን ይሄ ነገር ያው መፍትሄ

Metal Villasovar

እስካሁን ባለው ነገር ወጣቱን የሚያሳትፍ ምንም አይነት መድረክ አልተመቻቸም። ይህን ነገር ደግሞ ሲመቻች ማንኛውን ነገር ለማድረግ እኔ ብቻ ሳልሆን አብዛኛው ወጣት ዝግጁ ነው። ይህንን ነገር ለማድረግ እኛም ሁሉም ሰው ሰላም ፈላጊ ነው ብዬ ነው የማምነው። ጫካ ውስጥ ኑሮ የሚዋጋውም እዚህም የፖለቲካውም ሰው ይህንን ነገር በንግግር እንዲፈታ የኛ የወጣቶች ተሳትፎ ያው በንትኑ እንዲሆን እኛም ተሳትፏችንን ለማድረግ ዝግጁ ነን። ግን እኛ ያው የሚያስፈልገው ነገር መድረኩ ተመቻችቶ እኛን የሚያሳትፍ ነገር ሲኖር

ሰላሙን ለማምጣት ዞሮ ዞሮ በሀገር አቀፍ ደረጃ ያለው የመንግስት መዋቅር ላይ ያለውም አካል ይሁን በውጭ የሚኖሩትም ኢትዮጵያውያኖች ይሁኑ ስለ ሰላም ብዙ እናወራለን። በድርድር መልኩ ይሁኑ በእርቀ ሰላም ይውረድ እንመካከር የሚለው ነገር አለ። ምንም ይሁን ምንም፣ ግን እንደኔ ወይም እንደ ወጣት በእያንዳንዱ አካባቢ በድሮ በተለመደው አግባብ ባህላዊ ዘዴዎችን መጠቀም ብንችል ብዬ አስባለሁ። የሽምግልና

የሀገር ሽማግሌዎች ባሊው ይሰጣሉ ብዬ አስባለሁ። ለምን አንደኛው ወንድሜ አንድ ሀቅ ይዞ ይታገላል፣ ይሄኛው ወንድሜ ሌላ ሀቅ ይዘው በሚለው አግባብ የሁለት ወንድማማቾች እልቂት ስለሆነ፣ እሱን ለማስታረቅ ደግሞ ግዴታ ጦርነቱ ለውጥ እንደማያመጣ ረዥም ዓመት በእኛም ሀገር ብዙ ዓመት አስቆጠሩ በውጭ ዓለም ደግሞ በምንሰማውም ሌላ እልቂት ነው የመጣው። ስለዚህ የሃይማኖት አባቶች፣ የአገር ሽማግሌዎች ድሮ የነበረውን ወግና ባህል ይዘው ስለ ሀቅ ብለው

ወንድማማቾችን ከሚዳሙ ይልቅ እናስታርቃቸው ብሎ መስዋዕትነት ቢከፍሉ ደስ ይለኛል። ዝግጅታችን ይቀጥላል። እየተወያየን ያለነው ወጣቶች በሰላም ግንባታ ላይ ስለሚኖራቸው ሚናና ተጽዕኖ ነው። እንደዚህ አይነት

ሁኔታዎችን ለማስተካከል ከሚረዱ መርሃ ግብሮች መካከል አንዱን ቃኝተናል። በማስከተል የምናልፈው ወደዛ ነው። ሞዴል ዩኤን ወይም ደግሞ ሞዴል የተባበሩት መንግስታት ድርጅት በዩናይትድ ስቴትስና በበለጸጉት ሀገራት ተማሪዎች ዓለም አቀፍ ዲፕሎማሲን እንዲማሩ እንዲሁም ደግሞ የመንግስታቱ ድርጅት የትኩረት አቅጣጫ የሆኑ የልማት ግቦች ዙሪያ ላይ ግንዛቤ እንዲያዳብሩ የሚደረግ የውይይትና ና የክርክር መርሃ ግብር ነው። ይሄ መርሃ ግብር ታዲያ በየአመቱ በተለያዩ ከፍተኛ የዩኒቨርሲቲዎችና

ተቋማት ውስጥ ከተለያየ ሀገር የመጡ ዜጎች እንዲሳተፉበት ይደረጋል። ለመጀመሪያ ጊዜ ኢትዮጵያ በጆርጅ ታውን በሚከናወነው መርሃ ግብር ላይ ባለፈው ዓመት ተካፍላለች። አሁንም ደግሞ ለሁለተኛ ዓመት ተካፋይ ሆናለች። ይህን እንዲሆን ያስቻለው ተቋም ኦል ፋውንዴሽን ይባላል። አቶ ኑር ሁሴን ሁሴን ናቸው። በቀጣይ ከሳቸው ጋር ነው የምናደርገው ቆይታ። ወደዛው እንለፍ።

በመጀመሪያ ደረጃ ቪኦኤ ይህን አጋጣሚ እድል ስለሰጠኝ አመሰግናለሁ። ስሜ ኑር ሁሴን ሀሰን ይባላለሁ። የመወክለው ድርጅት ኦል ፋውንዴሽን ይባላል። ኦል ፋውንዴሽን ነን ገቨርንመንታል ኦርጋናይዜሽን አዲስ አበባ ውስጥ ተመዝግቦ የሚንቀሳቀስ ድርጅት ነው።

እሺ በድጋሚ በጣም ነው የማመሰግነው፣ አቶ ኑር ሁሴን እንግዲህ ኦል ፋውንዴሽን ከወጣቶች ጋር የሚሰራው መርሃ ግብር አለ። ዛሬ በዋናነት የተገናኘ ነው በዚያ ዙሪያ ለማውሪያት ነው። ግን ጥቂት አድማጭ ተመልካቾቻችን ስለ ተቋሙ ምንነት ግንዛቤ እንዲኖራቸው ስለምትሰሩት ስራዎች ቢነግሩኝ። ኦል ፋውንዴሽን በተማሪዎች ዙሪያ ሰፋ ባለ ሁኔታ ይሰራል።

ከተቋቋመ ሁለት ዓመቱ ነው ግን ከዛ በፊት በሌላ የድርጅት ስም ከአስር ዓመት በላይ ስንንቀሳቀስ ቆይተናል። በዋናነት የምንሰራው በመንግስት ውርቴት ተማሪዎች ዙሪያ ነበር። ለሶስት ተከታታይ ዓመታት በአዲስ አበባ ውስጥ ከአዲስ አበባ ትምህርት ቢሮ ጋር በመተባበር አስራ ሁለተኛ ክፍል ተማሪዎችን በሂሳብ እና እንግሊዝኛ አወዳድሮ ሲሸልም ቆይቷል።

ከዛ ሌላ አሁንም በመንግስት ትምህርት ቤት የሚገኙ አስር አውትስታንዲንግ የሆኑ ተማሪዎችን ከመንግስት ትምህርት ቤት ወደ ሳንፎርድ ኢንተርናሽናል አዲስ አበባ ውስጥ ከሚገኙ እውቅ የሆነው የኢንተርናሽናል ትምህርት ቤት ውስጥ እንዲገቡና እንዲማሩ የእኛ ድርጅት ፋሲሊቴት አድርጓል። ትምህርት ቤቱ ስኮላርሽፕ ሰጥቷቸዋል።

በኢትዮጵያ ደረጃም እንደዚሁ አይነት ቅድም የገለጽኩት አይነት በመንግስት ርሴት የሚገኙ አስራተኛ ክፍል ተማሪዎችን ከትምህርት ሚኒስቴር ጋር በመተባበር በእንግሊዝኛና በሂሳብ አወዳድረን እንሸልመናል። የዛሬ ዓመት ደግሞ ወደዚህ ወደ አሜሪካ በጆርጅ ታውን ዩኒቨርሲቲ አዘጋጅነት የሚካሄደውን ሞዴል ዩናይትድ ኔሽን ኮንፈረንስ የሚለውን

ለመወዳደር ሀያ ልጆችን ይዘን መተናል። ዘንድሮ ደግሞ እንግዲህ አሁን የተገናኘንበት ዋናው ዓላማ ነው። አርባ አምስት ልጆች ቅዳሜ ቀን እዚህ ይገባሉ፣ እዛ ውድድር ላይ ይሳተፋሉ። እሺ፣ በድጋሚ በጣም አመሰግናለሁ። እንግዲህ ይሄ ሞዴል ዩኤን የተባለው እንቅስቃሴ እዚህ ሀገር ዩናይትድ ስቴትስ ውስጥ ያሉ ተማሪዎች በተለያየ ጊዜ የሚያደርጉት ነው። ግን በዋናነት ዓላማው ምንድን ነው? እሱ ምን ማድረግ ነው ሞዴል ዩኤን

ይሄን እንግዲህ አንድ ወጣት፣ አንድ ተማሪ ሃይ ስኩል የሚማር ተማሪ ዝም ብሎ ትምህርት ቤት ገብቶ የሚሰጠውን የትምህርት የቤት ስራዎችን ሰርቶ አጥምቶ ፈተና ተፈትኖ አልፎ ለዚህ ዓለም ብቁ ይሆናል ተብሎ ስለማይታመን ከዛ ባሻገር ራሱን በመድረክ ላይ ያለ ፍራቻ የመነጋገር ችሎታ እንዲያዳብር፣ የሪሰርች ችሎታውን እንዲያዳብር

ክሪቲካል የሆነ ቲንኪንግ የሆነ ችሎታውን እንዲያዳብር የተዘጋጀ ፕሮግራም ነው። በአጭሩ እንግዲህ ምን ማለት ነው? አንድ ተማሪ እንደ አንድ ሀገር አምባሳደር ሆኖ በአንድ ኢሹ ላይ ሰብጀክት ተሰጥቶት ያንን ኢሹ ሪሰርች አድርጎ ተዘጋጅቶ መድረክ ላይ መከራከር ነው። ልክ የዩናይትድ ኔሽን አይነት ሲሙሌሽን ዲቤት ነው የሚካሄደው

አንድ ኢትዮጵያዊ ለምሳሌ አፍጋኒስታን ሊደርሰው ይችላል፣ ኮሎምቢያ ሊደርሰው ይችላል፣ ካምቦዲያ ሊደርሰው ይችላል። በዛ ዙሪያ ላይ ለረጅም ጊዜያት ተዘጋጅቶ ከሚገኙት ጓደኞቹ ጋር ተወዳድሮ እዛ ኮንፈረንስ ላይ መሳተፍ ማለት ነው። ሞዴል ዩናይትድ ኔሽን በአጭሩ ይመስላል። እንግዲህ ባለፈው ዓመት ሀያ ተማሪዎችን ይዛችሁ ነው

የባለፈው ዓመት ተሞክሮ እንዴት ነበረ? በተለይ ወጣቶቹ ላይ ያያችሁት ነገር ምንድን ነው? እንግዲህ ጆርጅ ታውን ይህንን አይነት ፕሮግራም ሲያዘጋጅ አምና እኛ ስንሳተፍ ለስልሳ አንደኛ ዓመት ነበር። ከተለያዩ ዓለም ሀገራት የሚመጡ ተማሪዎች ነው የሚሳተፉበት። ኢትዮጵያ በስልሳ አንድ ዓመት ታሪክ፣ በጆርጅ ታውን ኮንፈረንስ ታሪክ የመጀመሪያ ጊዜ የተሳተፈችው

በእኛ ልጆች አምና ባቀረብናቸው ልጆች ነው ይሄ ውድድር ይሄ ኮንፈረንስ እንግዲህ። በጣም አውትጎይንግ የሆነ ከኢትዮጵያ የተማሪዎች ባህል ጋር ትንሽ ወጣ ያለ እና ድፍረት የሚጠይቅ ኮንፈረንስ ነው። ልጆቻችን እንደ አጋጣሚ አዲስ አበባ ውስጥ በተለያየ እንደዚህ አይነት ኮንፈረንስ የተሳተፉም ውጭ ወጥተውም ይህን አይነት እድል ገጥሟቸው

ያዩ ልጆች ነበሩ። በመጀመሪያ ትንሽ ግር ቢላቸውም በኋላ ግን በሂደት አራቱም ቀን እየተካሄደ ባለበት ሁኔታ ልጆቹ በጣም ፈጥነው ለምደው ከልጆቹ ጋር እኩል ሲከራከሩ፣ ዲቤት ሲያካሄዱ ቆይተው ከአንዲት ወጣት ልጃችን ጀሩሳሌም ሰለሞን

የቡክ አዋርድ ተሸላሚ ሆናለች። እንግዲህ የተባበሩት መንግስታት ድርጅት የተለያዩ ሀገራት ጉዳዮች የሚነሱበት አለም አቀፍን አለምን ደግሞ የሚያስቸግሩ ተግዳሮቶች የአየር ንብረት ለውጥ፣ የሰላም እጦት፣ ሽብርተኝነት፣ የተለያዩ ጉዳዮች፣ የጤና ጉዳዮች ሁላ የሚነሱበት ስፍራ ነው እና ከዛ አኳያ እርስዎ እንግዲህ ከወጣቶችም ጋር እንደመስራቱት

የኢትዮጵያውያን ወጣቶችን እውቀት፣ ግንዛቤ ለዛ ያላቸውን ተነሳሽነት እንዴት ይገመገሙታል? በጣም ጥሩ ጥያቄ ነው። እንግዲህ ይሄ ፕሮግራም በአጠቃላይ ኢንተርናሽናል ዲፕሎማሲ አለም ላይ ያሉትን የተለያዩ የተወሳሰቡ ችግሮች እና ይሄን ሁሉ የመሳሰሉ ጉዳዮች ተነስተው የሚከራከሩበት ቦታ ነው ልክ ላይክ ዩናይትድ ኔሽን እንደሚካሄደው ማለት ነው።

ኢንፋክት ቅድም እንደገለጽኩልሽ እኛ እዚህ ውስጥ በገባንበት ጊዜ በጣም አሜሪካን ውስጥ ልምድ ካላቸው እውቅ ከሆኑ ትምህርት ቤቶች የመጡ ልጆች ነበሩ። እዛ ላይ የእኛ ልጆች ያቀረቡት ቅድም እንደገለጽኩልሽ ክርክር በጣም ከእነሱ ጋር ተፎካካሪ ነው በሚባል ደረጃ አካሂደዋል ማለት ይችላሉ።

ልምድ የቀሰሙ ወጣቶች መልሰው ደግሞ ለእኩዮቻቸው እንዲያጋሩ መንገድ የመክፈት እቅድና ሀሳብ አለ ወይ? ወይም እንደዛ እንዲያደርጉ ታበረታቷቸዋላችሁ ወይ? ይህ እኮ ነው አንዱ ቅድም የገለጽኩልሽ ወጣቶቹ ተነቃቅተው አቅም የሌላቸው ኢንተርምስ ኦፍ ፋይናንስ፣ ግን በኮንፈረንሱ ላይ መሳተፍ የሚችሉ ልጆችን ለማሳተፍ ከሚል ነው። አንድ ያነሳነው ነጥብ ምንድነው ለአዘጋጆቹ ይህን የመሰለ ፕሮግራም

ይሄ ፕሮግራም የወደፊት ትውልድን ለሊደርሽፕ ለማዘጋጀት ዓለምን ሰላማዊ ለማድረግ የሚያመቻች ኮንፈረንስ ስለሆነ በቋንቋውና በችሎታ ብቻ ሳይሆን አውሮፕላን ትኬት ቆርጦ እዚህ ሆቴል ከፍሎ መምጣት የሚችሉ ልጆች ውስን ልጆች በመሆናቸው ይሄ ፕሮግራም ደግሞ እንደ ኢትዮጵያና እንደ አፍሪካ ሀገር እንደ አፍሪካ የመሰለ ቦታ መዘጋጀቱ

ትልቅ በር ከፋችና ትልቅ እድል ነው የሚለውን ጥያቄ ያቅርበን። እንግዲህ ከተሳካ ራሱ ጆርጅ ታውን ይህንን ፕሮግራም የአዲስ አበባ ውስጥ መጥቶ ለመጀመሪያ ጊዜ ለማካሄድ ተፈራርመናል። ያንን ያደርጋሉ ብዬ ገምታለሁ። እሺ፣ በጣም አመሰግናለሁ ስለነበረን ቆይታ። እኔም አመሰግናለሁ።

ከዚሁ ከሞዴል ዩኤን ጉዳይ ሳንወጣ እዛው ነው የምንቆየው። ሞዴል ዩኤን ወይም ደግሞ ሞዴል የመንግስታቱ ድርጅት ዝግጅት ላይ በጎርጎሮሳያኑ 2024 ወይም ባለፈው ዓመት ተሳታፊ የነበረች ዘንድሮም የምትሳተፍ ወጣት ነው የምናስተዋውቃችሁ። ወጣቷ ኢየሩሳሌም ሰለሞን ትባላለች። በአንድነት ትምህርት ቤት ውስጥ የአስራ ሁለተኛ ክፍል ተማሪ ናት። ወደዛው ንለፍ። ስለዚህ ሞዴል ዩኤን የሚረመር ሀግብር ብዙ ሰው እንደሚያውቀው

የኤምዩን ወይም ደግሞ የዓለም ህብረትን ፖዝ ኤምዩን በአማርኛ ምንድን ምንድን ነው? አይሚን ዩን ሶሪ፣ የተባበሩት መንግስታት ድርጅት የተባበሩት መንግስታት ድርጅት ወይም ደግሞ የመንግስታቱ ድርጅት ማለት ትችላለሽ። የተባበሩት ከረዘመብሽ ብዙ ሰው የመንግስታቱ ድርጅት ደግመሽ ጀመሪ ከቶፕ ፍሮም ቶፕ ፍሮም ቶፕ ኦፍኮርስ። ስለዚህ ሁላችንም እንደምናውቀው

ኤሚዋን ወይም ደግሞ የመንግስታቶች ድርጅት ሲሙሌሽን ማለት በቀላሉ ለወጣቶችና ለእንደኔ ሀይስኩል ላይ ላሉ ተማሪዎች እና ከሀይስኩል በላይ ላሉ ተማሪዎች በቃ ዓለም አቀፍ በሆኑ ቶፒኮች ላይ ለመከራከር በነዛ ርዕሶች ላይ የእነሱን መፍትሄ ለማምጣት የሚያስችል መድረክ ነው። እና እኔ መጀመሪያ ኤሚዋን ስገባ ዘጠነኛ ክፍል ላይ ነበርኩኝ ከዛም ደግሞ ስገባ በትምህርት ቤት አማካኝነት

ጀስት የማውራት ፍላጎት እንደኖረኝ ነው እንጂ እነዚህ ነገሮች ላይ መከራከር ፍላጎት እንደነበረኝ አላውቅም ነበረ። ከገባው በኋላ ግን ለወደፊቱ አላደለ ለወደፊቱ ህልሜ ዲፕሎማሲዎች ለመግባት አግዞኛል። ግን አሁን ዩ ኤስ በምንሄድበት ጊዜ የዋሽንግተን ዲሲ ውስጥ ሜይንሊ እንድገባ አላደለ በጥንካሬው እንድገባ ያደረገኝ ነገር ኦፍኮርስ፣ መጀመሪያ ላይ ስኪል ስለሆነ የሚታየው ምን አይነት ችሎታ እንዳለን ታይቶ ነው የገባ ነው። እዚህ ያንን ችሎታ ታይቶ ስንገባ

Just want to no, have something to borrow. Indian, and in the national tradition is that uh, in the same time, like urban, has sabat, and ethiopian, basically represent the maragna of the number one of the already can start to fade, but amas must decide to word as, inna, be, in Kenya, a delegation. And now uh, just yani and experience yani, be left no reason on the move by Ziamit,

አዲስ ባች ይዘን ተማሪዎች እኔም እንደ አምና አሸናፊ የዚህ ዓመት ሃይሆብ ሲዘን በጥንካሬ ሄደን ለመወዳደር ነው ሀሳባችን። እስቲ ያው ባለፈው ዓመትም ተሳትፈሻል። አሁን አንቺም እንደገለጹ እና ባለፈው ዓመት ስትሳተፊ ያየሹ ነገር ምን ነበረ? ምን አይነት ተሞክሮ አገኘሽ? ምን ልምድ አገኘሽ? ስለዚህ አሁን በመጀመሪያ ስናስበው

እንግዲህ አዲስ አበባ ውስጥ ኢትዮጵያ ውስጥ የተለያዩ አሚዋን ዝግጅቶች እና ኮንፈረንሶች አሉ። ነገር ግን ይሄ ግሎባሊዜሽን የሚለውን ሀሳብ ሜይንሊ እዛ ስንሄድ ነው በደንብ ያየ ነው። አሁን ለምሳሌ እዚህ አዲስ አበባ ውስጥ ትኖር ትወዳደራለህ፣ ይሄ ሀሳቦችንም ታያለህ። ነገር ግን ምን ያህል ሌቭል ላይ ነው ሌላው አለም የሚለውን አታየውም በደንብ እና እዛ ስንሄድ ኦኬ ከነዚይን ሰው ጋር ነው የምንወዳደረው ወደፊት ኦኬ የወደፊት ኑሯችን እንደዚህ ነው የሚለው ነገር አይተናል። ምክንያቱም እዚህ ያሉ ልዩነት እና እዛ ያሉ ልዩነት

በጣም ትልቅ ልዩነት ነው ያለው። እዚህ ችሎታ ስለሌለን ሳይሆን ግን በየአገሩ ሰው የራሱ ስታይል ስላለው አምና ሄጄ እያለ የተማርኩት አንደኛው ነገር ለ ቼንጅን መቀበል ቼንጅን መቀበል ሲባል አንደኛው ነገር በሄድክበት ቦታ ቶሎ ብለህ አዳፕት ማድረግ አለብህ። ምክንያቱም ሁሉም ነገር እንደጠበቅከው አይሆንም። ሁለተኛ ነገር ደግሞ ይሄ ሶሻል ይሄ ከሰው ጋር መግባባት የሚባለው ስኪል

በጣም አስፈላጊ መሆኑንም በደንብ ተረድቻለሁ። ስልሽ ኔትወርኪንግ የሚለው ሀሳብ እዚህም እናበረታታዋለን፣ ግን እዛ ሄደህ ሌላ ሌቭል ነው የምታየው ምክንያቱም ሰው ገና ከበሩ ሳይገባ ኤሌቬተር ላይ እያወራ የሚቀጥለው እና ያንን አይነት ኮኔክሽን ለመስራት ቶሎ ቶሎ እያልክ እንዴት አይነት ፋስት ሰው መሆን እንዳለብን ትረዳለን። ፈጠን ያልክ ሰው ሞር

የተከበራችሁ ተመልካቾቻችን፣ የነበረን መሰናዶ እዚህ ላይ ፈጽመናል። ዘለግ ያለውን የእነዚህን መሰናዶ ክፍል ለመከታተል በጋቢና ቪኦኤ ወይም ደግሞ የቪኦኤ አምሃሪክ ዌብሳይት ላይ ጋቢና ቪኦኤ በሚለው ስር ታገኟቸዋላችሁ። አስተያየት ወይም ደግሞ ጥያቄ ቢኖራችሁ ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱም። ዛሬ በወጣቶች በሰላም ግንባታ ላይ ስለነበራቸው ሚና ነው የተወያየ ነው። ሳምንት በሌላ ርዕስ እንጠብቃቸዋለን። የደንገረሙ መሰናዶን በመምራት ኤልያስ አስማረ፣ ስርጭቱን በማቀናበር ጽዮን ግርማ፣ በዋና አዘጋጅነት አብረናችሁ ነበርን። ጤና ይስጥልን።